Yeah. Yeah, America, radio And for America, the choice is clear. We choose hope over fear. We see the future not as something out of our control, but as something we can shape for the better through concerted and collective effort. La <laughs> America mirçau <laughs> ከፍርሃት ይልቅ ተስፋን ነው የምንመርጠው። መጻይ ዕድላችንንም ከእጃችን እንዳመለጠ ሳይሆን ለተሻለ ሁኔታ በጋራ የምናንጸው ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማን ድምፅን የሰማ ነው። በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ በዛሬው ዕለት ካሰሙት ንግግር የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ዩናይትድ ስቴትስ ሶሪያ ውስጥ ራሱን የእስልምና መንግሥት ብሎ በሚጠራ ቡድን ተዋጊዎች ላይ የሁለተኛ ዙሪያ አየር ጥቃት ማድረሱን ተከትሎ ፕሬዚዳንት ባራክ ኦባማ የጽንፈኛውን ቡድን ተዋጊዎች ከውጊያው ሜዳ አሁን ብትወጡ ይሻላችኋል ሲሉ ማሳሰባቸው፣ ይህ በዚህ እንዳለም ራሱን የእስልምና መንግሥት ብሎ የሚጠራው ቡድን ግብረአበር የሆነ አልጄሪያ ውስጥ የሚንቀሳቀስ ነውጠኛ ቡድን በዚህ ሳምንት ውስጥ አንድ ፈረንሳዊ ተጓዥ አንገቱን ቀልቶ ገደለ፣ የሚሉት ደግሞ ከዋና ዋናው ዜና ርዕሶች ውስጥ ናቸው። በልዩ ልዩ ወቅታዊ ርዕሶችን ላይ ያተኮሩት ዘገባዎችና ሳምንታዊ ቅንብሮች ዲሞክራሲ በተግባርና ሴቶችና ቤተሰብ ደግሞ በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መስከረም 14 2007 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂታ ካየንን ከፕሮዲውሰራችን ከቴሌላይን ባክ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ለመደምሰስ በያዙ ጥረት የዓለም መሪዎች እንዲተባበሩ ጥሪ ያቀረቡ፣ ፕሬዚደንቱ ዛሬ ኒውዮርክ ውስጥ በተባበሩት መንግስታት ጠቅላላ ጉባኤ ባሰሙት ንግግር ይህ ቡድን ኢራቅና ሶሪያ ውስጥ የሰዎችን አንገት እየቀላ ህጻናትን በጥይት እየደበደበና አስከሬኖችን በጅምላ መቃብር እያጎረ የአናሳን የሃይማኖት ክፍሎች ማህበረሰቦችን እያስራበ ሰላማዊ ሰዎችን እያሸበረ ነው ብለዋል። ዓለም በተለይም ሙስሊም ማህበረሰቦች የእስልምና መንግስትና የአልቃይዳን ሪዮት ዓለም ጠንክረው ውድቅ እንዲያደርጉ የተማጸኑት ፕሬዚደንቱ የጽንፈኝነት ካንሰር ወይም ነቀርሳ ማብቃት አለበት ብለዋል። ፕሬዚደንቱ በተጨማሪ በዩክሬኑ ቀውስ ሩሲያ የያዘችው ወረራ ብለው ያወገዙ ሲሆን ሩሲያ የድህረ ጦርነት ስርዓትን እየተፈታተነች ነች ብለዋል። በምዕራብ አፍሪቃ በሺዎች የተቆጠሩ ሰዎችን የገደለውን የኢቦላ ወረርሽኝ ለመቆጣጠር ሰፋ ያለ ዓለም አቀፍ ጥረት እንዲደረግም ፕሬዚደንቱ ጥሪ አቅርበዋል። ዩናይትድ ስቴትስ ሶሪያ ውስጥ ራሱን የእስልምና መንግስት ብሎ በሚጠራው ቡድን ተዋጊዎች ላይ ሁለተኛ ዙር የአየር ጥቃት ማድረሷን ተከትሎ ፕሬዚደንት ባራክ ኦባማ በዚሁ ንግግራቸው የጽንፈኛውን ቡድን ተዋጊዎች ከውጊያው ሜዳ አሁን ብትወጡ ነው የሚሻላቸው ናችሁ ሲሉ አሳስበዋል። በኒውዮርኩ ንግግራቸው ላይ በአለም ዙሪያ የሚካሄዱት የሃይማኖት ልዩነትን መሰረት ያደረጉ ግጭቶች እንደ የእስልምና መንግስት ለመሳሰሉ ቡድኖች ተዋጊ የሚመለምሉበት ምቹ ሁኔታ ፈጥረዋል ብለዋል ፕሬዚደንቱ። እንዲህ ካሉ የክፋት ኃይሎች ጋር ምክንያታዊ ንግግር ወይም ድርድር ሊኖር አይችልም። እንዲህ አይነት ገዳዮች የሚገባቸው ብቸኛ ቋንቋም ኃይል ነው። ስለዚህም ዩናይትድ ስቴትስ ስፋት ያለው ህብረት ይዛ ይህን የሞት መረብ ትበጣጥሳለች። ፕሬዝደንቱ በተለይ ለወጣቶች ጥሪ ፕሬዚደንቱ ለወጣቶች ጥሪ አድርገዋል። not ignorance innovation እዚህ ላይ በሙስሊሙ የዓለም ክፍል በጠቅላላ ላሉ ወጣቶች በቀጥታ የማስተላልፈው መልእክት አለኝ። የመጣችሁት ለድንቁርና ሳይሆን ለትምህርት፣ ለውድመት ሳይሆን ለአዲስ ሀሳብ አፍላቂነት፣ ለግድያ ሳይሆን ለህይወት ክብር ከሚሰጥ ታላቅ ባህል ነው። ይህን ጎዳና እንድትተዉ የሚሰብኳችሁ ይህን ባህል የሚያጠፉት እንጂ የሚጠብቁት አይደሉም። ወጣቶች ለስኬት የሚያበቋቸውን መንገዶች ከተሟሉላቸው ጥሩ ትምህርት ትምህርት ቤት፣ የሳይንስና የሂሳብ ትምህርት ፈጠራና ሂሳብ አፍላቂነት፣ ወይም የስራ ሀሳብ አፍላቂነት የሚያበረታታ ምጣኔ ሀብት ካገኛችሁ ህብረተሰቦች እንደሚያድጉ እመሰክርላችኋለሁ። አሜሪካም ይህንን ራዕይ ከሚያራምዱት ጎን ትቆማለች ሲሉ ፕሬዚደንቱ አስረድተዋል። ቀደም ብሎ በመንግስታቱ ድርጅት ጠቅላላ ጉባኤ መክፈቻ ንግግራቸው ላይ የድርጅቱ ዋና ጸሐፊ ባንኪሙን ባሰሙት ንግግር ስለ መካከለኛው ምስራቅ የጽንፈኝነት መንስኤዎች ያለም መሪዎች በሀቅ ይነጋገሩ ሲሉ ጥሪ አቅርበዋል ስ ጭካኔ የተመላባቸው ወንጀሎች እንዲገቱ ወሳኝ እርምጃ መውሰድ ይኖርብናል። መጀመሪያውኑ ይህን አደጋ ምን አመጣው ብለንም እውነተኛ ውይይት ማድረግ አለብን። የእስልምና መንግስት ብሎ ራሱን የሚጠራው ቡድን ባለፈው ሳምንት ውስጥ ሶሪያ ውስጥ ባካሄደው ጥቃት ከ130 ሺህ የሚበልጡ ሰላማዊ ሰዎችን ከመኖሪያቸው ለስደት እንደዳረገ ይታወቃል። ይህ በዚህ እንዳለ ራሱን የእስልምና መንግስት ብሎ የሚጠራው የዚህ ቡድን ግብረ አበር የሆነ አልጄሪያ ውስጥ የሚንቀሳቀስ ነውጠኛ ቡድን በዚህ ሳምንት አንድ ፈረንሳዊ ተጓዥ ጎብኚ አንገቱን ቀልቼ ገድያለው ሲል አስታወቀ። ካሊፌት ሶልጀርስ የካሊፌት ወታደሮች የሚባሉ ቡድን የ ሃምሳ አምስት አመቱን ሃርቬ ጉርዴል የተባለውን ሰው ፈረንሳይ በኢራቅ በእስልምና መንግስት ተዋጊዎች ላይ በሚካሄደው የቦምብ ድብደባ በመሳተፏ ለመበቀል ስል እገለዋለሁ ብሎ ዝቶ እንደነበረ አይዘነጋም። ቡድኑ የለቀቀው ቪዲዮ አንገቱ ሲቀላ አያሳይም። ነገር ግን አንዱ ነውጠኛ ተዋጊ የሰው ጭንቅላት ወደ ቪዲዮ ካሜራው አንስቶ ሲያሳይ ይስተዋላል። ፈረንሳይን ለመቅጣትና የእስልምና መንግስትን እንደምንደግፍ ለማሳየት ያደረግነው ውሳኔ ነው ብሎ አንዱ ተዋጊ መግለጫ ሲያነብ ይሰማል። በተመሳሳይ መንገድ ሁለት አሜሪካውያንና አንድ እንግሊዛዊ በእስልምና መንግስት አንገታቸው ተቀልቶ መገደላቸው የሚዘነጋ አይደለም። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ የተሰደዱ ጋዜጠኞች ክሱ እንደማይመለከታቸው የኢትዮጵያ መንግስት አስታወቀ። ጋዜጠኞቹ ወደ አገር መመለስ ከፈለጉ በዚህ ክስ ምክንያት እንደማይጠየቁ ዋስትና እንደሚሰጥም ገልጠዋል። እስክንድር ፍሬው ሲኖሆን አድርሶናል። አምስት መጽሔቶችና አንድ ጋዜጣ መከሰታቸውን ተከትሎ ነው በተቋማቱ ይሰሩ የነበሩ ጋዜጠኞች ከሀገር መውጣታቸው የተሰማው። የኢትዮጵያ መንግስት ግን በተቋማቱ ላይ የቀረበው ክስ ጋዜጠኞቹን አይመለከትም ብሏል። የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ እውነቱ ቢላታ ደበላ ጋዜጠኞቹ ከሀገር የወጡት በዚህ ክስ ምክንያት ከሆነ ወደ ሀገር መመለስ ይችላሉ ሲሉ አስረድተዋል። አቶ እውነቱ ለቪኦኤ እንዳስረዱት መንግስት ጋዜጠኞቹን የመክሰስ ዓላማ የለውም፣ መመለስ ከፈለጉም ዋስትና ይሰጣል። ተቋማቱ እንጂ ጋዜጠኞቹ አልተከሰሱም ነው ያሉት ሚኒስትር ዴታው። ቁጥራቸው ወደ 13 የሚጠጋ ጋዜጠኞች ከሀገር መውጣታቸው የተሰማው በአምስት መጽሔቶችና በአንድ ጋዜጣ ላይ ክስ መመስረቱን የፍትህ ሚኒስቴር ካስታወቀ በኋላ ነው። ክስ የተመሰረተባቸው መጽሔቶች ፋክት፣ ሎሚ፣ ጃኖ፣ አዲስ ጉዳይና እንቁ ሲሆኑ ጋዜጣው ደግሞ አፍሮ ታይምስ ነው። አንዳንድ የሰብአዊ መብት ተቋማት እርምጃውን ተችተዋል፣ መግለጫም አውጥተዋል። የሰብአዊ መብት ጉባኤ ሰመጉ ባወጣው መግለጫ መጽሔቶቹና ጋዜጣው መረጃዎችንና ሀሳቦችን በዜጎች ዘንድ እንዲሸራሸሩ የሚያደርጉ ናቸው ብሏል። ጉዳዩ በሚመለከተው ህጋዊ ስነ ስርዓት ተጣርቶ የመንግስት አካል አስፈላጊውን መፍትሄ እንዲሰጥበትም ጠይቋል። በዚህ ርዕስ ላይ ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ እውነቱ ቢላታ ደበላ ጋር ያደረግኩትን አጠር ያለ ቃለ ምልልስ በነገው እለት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የናይጄሪያው ነውጠኛ ቡድን ቦኮ ሀራም ከሰሜን ናይጄሪያ ወደ ካሜሩን የተሰደዱ ዜጎችን ድንበር አቋርጦ ማጥቃት እንደጀመረ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ገለጸ። ከመንግስታቱ ድርጅት ዋና ማዕከል ጄኔቫ፣ ሊሳ ሽላይም በላከችው ዘገባ በየቀኑ ወደ አንድ መቶ የሚሆኑ ናይጄሪያውያን ወደ ካሜሩን እንደሚሰደዱ የመንግስታቱ ድርጅት አመልክቷል። ሆኖም ባለፉት ሁለት ሳምንታት ውስጥ ድንበር አቋርጦ ቦኮ ሀራም የሚያካሂዳቸውን ጥቃት አይለዋል። ነውጠኛ ቡድን ስደተኞቹን ፍለጋ የካሜሩን መንደሮችን በመሳሪያ እያጠቃ መሆኑን የዩኤንኤችሲአር ቃል አቀባይ መሊሳ ፍሌሚንግ ለአሜሪካ ድምፅ ገልጠዋል። ቦኮ ሃራም በቅርቡ በናይጄሪያ ድንበር አዋሳኝ ያሉ የካሜሩን መንደሮች ላይ ጥቃት ከፍቶ አስር ቤተ ክርስቲያኖችን አውድሟል። ስለዚህ የነዚህ መንደር ነዋሪዎችም ከጥቃቱ እየሸሹ ናቸው። በአንድ ስፍራ ስምንት ሰዎች ተገለዋል። የተዘረፉ ሰዎችም አሉ። ስለዚህ የሁለቱ ሀገሮች ድንበር ሰላም የሌለበት ነው። ስደተኛው በስጋት ተሸማቆ ነው የሚኖረው። ጥቃት ካየለበት ከሁለቱ ሀገሮች ድንበሮች ስደተኞችን ወደ ሌላ ቦታ ለማዛወር ጥረት መያዙን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን መስሪያ ቤት ቃል አቀባይ አስታውቀዋል። በመጨረሻም በዚህ በዩናይትድ ስቴትስ የአርባ ሰባት አመት እድሜ ያላቸው ሀብቶም መርሃይ የተባሉ የኤርትራና የእንግሊዝ ዜግነት ያላቸው ሰው ሰዎችን ያለ ሕጋዊ ፈቃድ ወዲህ ወደ ዩናይትድ ስቴትስ በድብቅ የሚያስገቡበት የንግድ ስራ ማከናወናቸው በፌዴራሉ ፍርድ ቤት እምነት ቃል መስጠታቸው ተሰማ። በድብቅ ያስገቧቸው ሰዎች በሙሉ ኢትዮጵያውያንና ኤርትራውያን ናቸው ተብሏል። የዩናይትድ ስቴትስ የፍርድ ሚኒስቴር ባወጣው መግለጫ ሀብቶ መርሃይ ቁጥራቸው ወደ ዘጠና ዘጠኝ የሚደርሱ ሰዎችን ከእያንዳንዳቸው እስከ አስራ አራት ሁለት ሺህ ዶላር የሚደርስ ገንዘብ እየተቀበሉ የሚገቡበትን መንገድ ሲያቀናባብሩ ቆይተዋል ነው የተባለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ አሜሪካ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁም አሉላ ከበደና ቆንጂት ታየነን ከልዩ ልዩ ቅንብሮችና ዘገባዎች ጋራ እስከ አራት ሰዓት ከእናንተ ጋር እናመሻለን። አሁን በቀጥታ ወደ ዕለቱ አብይ ዘገባ እንለፍ። ወደ ዕለቱ አብይ ዘገባ ወደ ኒውዮርኩ ስልሳ ዘጠነኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተመለከተ ቅንብር ከማለፋችን በፊት እየተሰናዳ ነው፣ እሱ እንደቀረበ እናቀርባለን። የዩናይት ስቴትስ ኃይሎች ሶሪያ ውስጥ በሚገኙ የእስላማዊ መንግስት ነውጠኛ ቡድን ይዞታዎች ላይ ባለፈው ሰኞ የመጀመሪያውን የአየር ጥቃት አካሂደዋል። የሰኞ ጥቃት ምዕራባውያን ኃይሎች ሶሪያ ምድር ላይ በሚገኙ የአማጺ ቡድን ይዞታዎች ላይ ያካሄዱት የመጀመሪያው እርምጃ መሆኑ ነው። በዚህ ወታደራዊ እርምጃ ዩናይትድ ስቴትስ ሸሪኮች የሆኑ አምስት የባህረ ሰላጤው ሀገሮች መካፈላቸው ተመልክቷል። የአካባቢው ዘገባዎች እንዳመለከቱት ከ24 የማያንሱ የአማጺ ቡድን አባላት ተገድለዋል። ሄንሪ ሪጅዌል ከሎንዶን ዘግበዋል። አዲሱ አበባ ያቀርበዋል። ዩናይትድ ስቴትስም በግሏ ሶሪያ ውስጥ በሚገኘው የሽብርተኞቹ ቡድን ካምፕ ላይ ጥቃት አካሄዳለች። ዩናይትድ ስቴትስ እንዳስታወቀችው የዚህ ጥቃት ዓላማ በምዕራባውያን ላይ የተቃጣውን ዛቻና ማስፈራራት ለመግታት ነው። ከቀይ ባህር በጦር አውሮፕላኖች የታገዙ የዩናይትድ ስቴትስ ባህር ኃይል መርከቦች በእስላማዊ መንግሥት ኢላማዎች ላይ ቶምሃውክ የሚሳይል ጥቃት አካሄደዋል። አምስት የባሕረ ሰላጤው አገሮች ሳውዲ አረቢያ፣ ዮርዳኖስ፣ ቃታር፣ የተባበሩት አረብ ኤምሬቶችና ባሕሬን በወታደራዊ ጥቃት ተሳትፈዋል። የሸሪክ አገሮቹን ትብብር በተመለከተ ፕሬዝዳንት ባራክ ኦባማ ትናንት ማክሰኞ አወድሰዋቸዋል። የመካከለኛው ምስራቅ ህዝቦችና መንግስታት አይሲስን ተቃውመዋል። ለክልላቸውና ለህዝቡ በአጠቃላይም አለም ይገባዋል ላሉት ሰላምና መረጋጋት ቆመዋል። የዮርዳኖሱ የመገናኛ ብዙሃን ጉዳዮች ሚኒስትር ሙሐመድ አሊ ሞማኒ በብሔራዊ ቴሌቪዥን መግለጫ ሰጥተዋል። ይህ ትብብር የሚካሄደው የአገራችንን ድንበር በመድፈር ደህንነታችንን እና ጸጥታችንን ለማናጋት የሚጥሩ አሸባሪ ድርጅቶችን ኢላማ እንድናደርግ ቀደም ሲል ከገባነው ቃል ጎን ለጎን መሆኑን እናሳውቃለን። አብዛኛው የባህረ ሰላጤው ሱኒ አገሮች ባህሬንን ጨምሮ በሱኒ አክራሪዎች ላይ በሚካሄደው የጥቃት ዘመቻ መተባበራቸው ለዩናይትድ ስቴትስ ጥሩ የፖለቲካ ሽፋን ሆኖላታል ይላሉ በሎንዶን ኪንግስ ኮሌጅ የመካከለኛው ምስራቅ ጉዳዮች ተንታኝ ክሬግ ላርኪን። በሎጂስቲክስ ረገድ ያን ያህል ጉልህ ስፍራ የላቸውም። ከሰፊ ትብብር አንጻር በተለይም የአረብ ሱኒ አገሮችን ከመያዝ አኳያ ግን የማይናቅ ሕጋዊነት ይኖረዋል። ውጭ ጉዳይ ሚኒስትር ጆን ኬሪ ከያዙት የተባበሩን እና የሸሪት ፍለጋ ዘመቻ አኳያም ውጤት ነው የሚያመጣው። የዩናይትድ ስቴትስ ጦር አውሮፕላኖች ከዚህም ሌላ በምዕራባውያን ላይ የጥቃት ዛቻ ሰንዝረዋል በሚባለውና ኮራሳን ተብሎ ከሚጠራው የአልቃይዳው አባሪ ቡድን ላይ የአየር ጥቃት አካሄደዋል። ስለ ጥቃቱ ቀደም ብሎ የተነገረ መሆኑን የሶሪያው መንግስት ገልጧል። እንደገና የሎንዶኑ ኪንግስ ኮሌጅ ክሬግ ላርክን በአደባባይማ አዎ ተነግሮናል ማለት ነው የሚፈልጉት። ይህ ግን ምናልባትም ዓለም አቀፍ ህግን የሚጥስ ይሆናል። በግላቸው ግን በአይሲስ ላይ የሚካሄደው ጥቃት ሊያስደስታቸው ይችላል ለምን ቢባል የሶሪያው የእርስ በርስ ጦርነት በእስላማዊ ሽብርተኝነት ላይ የሚካሄድ ውጊያ ነው የሚሉትን አቋም ስለሚያጠናክርላቸው። የእስላማዊው መንግሥት አማጺ ቡድን ወደ ሃያ ሺህ ተዋጊዎች እንዳሉት የዩናይትድ ስቴትስ ግምት ያመለክታል። ከእነዚህ መካከል ሁለት ሦስተኛው ሶሪያ ውስጥ ሆኖ ቀሪው ደግሞ ኢራቅ ውስጥ። ዩናይትድ ስቴትስም ኢራቅ ውስጥ ብቻ ወደ ሁለት መቶ የሚጠጉ የአየር ጥቃቶችን አካሄዳለች። ባለፈው ሰኞ የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የአየር ጥቃቶች የሚኖራቸው ውጤታማነት የተሟላ አይሆንም ማለታቸው ተሰምቷል። እንደ አይሲስ የመሰለውን ኃይል ለማሸነፍ በአየር ላይ ጥቃትም በምድር ላይ ውጊያም መሆን አለበት። ዩናይትድ ስቴትስና ሸሪኮቿ ግን የምድር ተዋጊ ጦር እንደማይሰዱ ቀደም ሲል ገልጠዋል። የሎንዶኑ ኪንግስ ኮሌጅ ተንታኝ ክሬግ ላርኪን ግን ትልቁ ፈተና እኮ በእስላማዊ መንግስት ነውጠኛ ቡድን ላይ ጦሩን የሚያነሳ የታመነ ተቃዋሚ ቡድን ሶሪያ ውስጥ ማግኘቱ ነው ይላሉ። ይህም ውስብስብነት ያለ ጉዳይ እንደሆነም ያሰምሩበታል። የተጠናከረና አንድ ወጥ የሆነ የሶሪያ ተቃዋሚ ኃይል የሚባል ነገር የለም። እርግጥ ነው፣ ነጻ የሶሪያ ጦር ኃይል የተባለው ቡድን ከምዕራባውያን በስውር ጦር መሳሪያ ያገኝ ነበር። በወታደራዊው ትግል ግን ተሸናፊ ሆኗል። የመካከለኛው ምስራቅ ጉዳዮች ተንታኙ ላርኪን በተጨማሪም ሶሪያ አገሯ ውስጥ ባለው እስላማዊ መንግሥት አማጺ ቡድን ላይ የአየር ጥቃት እንዲካሄድ ብትፈቅድም መንግሥቷን ለመገልበጥ የሚዋጉትን ቡድኖች ለማስታጠቅ የሚደረግ ማንኛውንም ሙከራ ደግሞ መልሳ እንደምትዋጋ መጤን ይኖርበታል ሲሉ ያስጠነቅቃሉ። አሁን ወደ እለቱ አብይ ርዕስ ነው የምንሸጋገረው። በቀጥታ ወደ ኒውዮርክ እንሄዳለን። ሰላምን በሰላም ላይ ለማምጣት በጦርነት ላይ ጦርነት እናውጃለን ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለ69ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተናግረዋል። ፕሬዚዳንቱ በዚህ ንግግራቸው የምዕራብ አፍሪቃውን ኢቦላ ጨምሮ ዓለም ፈጥኖ ሊንቀሳቀስባቸው ይገባል ያሏቸውን ነጥቦችም ዘርዝረዋል። ለሙስሊሙ ዓለምም ባለ አራት ነጥብ መልእክት ነው ያስተላለፉት። ዩናይትድ ስቴትስ የራሷን ጥቅሞች ለማስጠበቅ ወደ ኋላ እንደማትል ሁሉ የተባበሩት መንግስታት ድርጅት የተፈጠረበትንና ያለበትን አላማም ከማክበርም አታፈገፈግም ነው ያሉት ፕሬዚዳንቱ። ቀደም ሲል በመክፈቻው ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙንና የጉባኤው የአመቱ ፕሬዚዳንት የዩጋንዳ የውጭ ጉዳይ ሚኒስትር ሳም ኩቴሳ አለምና ድርጅቱ ዛሬ የሚገኙበትን ሁኔታ የሚዘረዝር ንግግር ነው ያደረጉት። ሰለሞን አባተ የጉባኤውን ሂደት እየተከታተለ ነው። ተከታዩን አሰናድተዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ኒውዮርክ ላይ በድርጅቱ ጠቅላይ ጽህፈት ቤት ግዙፍ እና ታሪካዊ የስብሰባ አዳራሽ ሲከፈት ዓለም ዛሬ ትገኝበታለች ያሉትን መስቀለኛ መንገድ በመግለጽ ነው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሃ ብለው ንግግራቸውን የጀመሩት እንዲህ አሉ። አሁን የተገናኘነው መስቀልኛ መንገድ ላይ ነው። በጦርነትና በሰላም በምስቅልቅልና በቅንጅት በስጋትና በተስፋ እነዚህን ዋና ዋና ስጋቶች በዓለም ላይ ደቅነዋል ያሏቸውንና ዓለም ፈጥኖ ምላሽ ሊሰጥባቸው እንደሚገባ በጉባኤ አዳራሽ ውስጥ ለተሰበሰቡ የዓለም አቻዎቻቸው ያሳሰቧቸው ለይተው ያወጧቸው ሶስት ጉዳዮችን እንዲህ ዘርዝረዋል። As we gather here, an outbreak of Ebola overwhelms public health systems in West Africa and threatens to move rapidly across borders. Russian aggression in Europe recalls ከህብረተሰብ ጤና ስርዓቶቹ አቅም በላይ በሆነ ሁኔታ ድንበር እየዘለለ በፍጥነት እየተስፋፋ ነው አውሮፓ ውስጥ የሩሲያ የወረራ አድራጎት ትልልቅ ሀገሮች ግዛት ለማስፋፋት ሲሉ ትንሾቹን ያጠምዱ የነበረበትን ዘመን ያስታውሰናል። ሶሪያና ኢራቅ ውስጥ እያስተዋልን ያለነው የሽብር ፈጣሪዎች የጭካኔ አድራጎት የጽልመትን ውስጡን ዘልቀን እንድናይ እያስገደደን ነው። እነዚህ ጉዳዮች እያንዳንዳቸው አጣዳፊ ትኩረትና መፍትሄ የሚሹ ቢሆንም የሌላ ስፋት ያለው ችግር መገለጫ ናቸውም ብለዋል ፕሬዚደንቱ። ዓለም አቀፍ ስርዓት ከዘመናዊው እና ከተሳሰረው ዓለም ፍጥነት ጋር እኩል መጓዝ ያቃተው መሆኑን ማሳያ ናቸው ብለዋል። ለሶስተኛው ዓለም የህብረተሰብ ጤና ጥቅሞች፣ አቅሞች በበቂ ሁኔታ ነዋይ አላፈሰስንም፣ የሚገባውንም ትኩረት አልሰጠነውም ብለዋል ፕሬዚደንት ኦባማ። ደግሞም አሉ ፕሬዚደንቱ፣ አልተመቸንም ብለን ባሰብን ጊዜ ዓለም አቀፍ ደንቦችና ድንጋጌዎችን ማስከበር ይሳነናል፣ እንደዚህ ብለዋል አክለው። The intolerance, sectarianism, and hopelessness that feeds violent extremism በዓለማችን በርካታ አካባቢዎች አክራሪነትን እያራገቡ ያሉትን አለመቻቻልን፣ በሃይማኖት በጎሳና በሌላ መከፋፈልን፣ ተስፋ መቁረጥን ልንዋጋቸው ይገባን በነበረ ኃይል ሁሉ አልተጋፈጥናቸውም። ብዙ የእድገት ለውጥ እናስ እያስመዘገብንበትንና እንድናስመዘግብ ያገዘንን ዓለም አቀፉን ስርዓት በተሻለ ሁኔታ በማጠናከር እና ወደ አለመረጋጋት በመዝቀጥ መካከል መምረጥ የሚገባን ጊዜ ነው ብለዋል ፕሬዚደንቱ። እንደዚህ ያሉ አክለው ለአሜሪካ ምርጫው ግልጽ ነው። ዓለም አቀፍ ችግሮችን ለመጋፈጥ ኃላፊነትን በጋራ መሸከምን እንደምንደግፍ በድጋሜ እናረጋግጣለን። ፍርሃትን ሳይሆን ተስፋን እንመርጣለን። መጻኤውን ጊዜ በቁጥጥራችን ውጪ የሆነ አድርገን ሳይሆን በተቀናጀና በተባበረ ጥረት ለተሻለ ጥረት እኛ ልንሰራው የምንችለው እንደሆነ ነው የምናምነው። ሰብአዊ ጉዳዮችን በተመለከተ የግድያና የአመጻ መንገዶችን እናወግዛለን። ልጆቻችንም ሊያገኙት ይገባል ብለን የምናምነውም ይኸው ነው አለም ዛሬ የተባበሩት መንግስታት ድርጅት የተቋቋመበትን ዓላማ ለማደስና እዚህ የመጣነውም አመፅ የበዛበትን ጽንፈኝነት እናወግዛለን እነዚህ ለችግሮቻችን መሰረታዊ ምንጮች መልስ የሚሰጡ ጥያቄዎች ናቸው ያሉት ፕሬዚደንት ኦባማ ሀገሮች ሁሉ የጋራ ኃላፊነቶቻቸውን እንዲወጡ ጠይቀዋል እዚህ የምንገኘውም ከጥረት ማትረፋችንን በመገንዘባችን ነው ብለዋል ፕሬዚደንቱ። ከትብብር ማትረፋችንን። ይህንን ሽብር ይቅር የሚል አምላክ የለም። እነዚህ አድራጎቶች እንዲፈጸሙ ሰበብ ሆኗል ተብሎ እንደ ማሳመኛ ሊቀርብ የሚችል አንድም አይነት በሰዎት አይኖርም። ምክንያታዊነትም ድርድርም ከእንዲህ አይነቶቹ ሰይጣናዊ ፍጡራን ጋር ጨርሶ አይኖርም። እንዲህ አይነት ነፍሰ ገዳዮች የሚገባቸው ብቸኛ ቋንቋ የኃይል ቋንቋ ነው። ዩናይትድ ስቴትስ ይህንን የሞት መረብ ለመበጣጠስ ከአጋሮቿ ጋር ተጋግዛ ትሰራለች። ለሙስሊሙ ዓለም ባስተላለፉት ባለ አራት ነጥብ መልእክት ውስጥ ፕሬዚደንቱ ከተናገሩት የተቀነጨበ ነው ቀደም ሲል የሰማችሁት። ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ ሆና አታውቅም አይደለችም። እንዲያውም ሚሊዮኖች ሙስሊም አሜሪካውያን የህብረተሰባቸው ድርና ማግ መሆናቸውን ተናግረዋል። ፕሬዚደንቱ እስልምና የሰላም እምነት ነው ብለዋል። ፕሬዚደንት ኦባማ ሙስሊሙ ዓለምም ሀብቶቹን፣ ሀይሎቹን ሁሉ ለተሻለ ስራና ውጤት እንዲያስተባብር የጠየቁት በተለይ ሙስሊም ወጣቶች ለተሻለ መጻኢ ጊዜና ውጤት እንዲሰሩ ጥረትን ማጠናከር እንደሚገባ አሳስበዋል። እንደ አልቃይዳና አይስልን የመሳሰሉ የሽብርና የግድያ ቡድኖች ካሏቸው ኃይሎች ጋር የሰላም ቋንቋ ጨርሶ እንደሌላቸው ነው ቀደም ሲል በሰማችሁት ንግግር ፕሬዚደንት ኦባማ የተናገሩት። የጦር ሰራዊቶቻቸውን ባዕድ ሀገር እንዲይዙ እንደማይልኩ ነገር ግን ብቻቸውን እየተንቀሳቀሱ አለመሆናቸውን ከአርባ በላይ ሀገሮች ጥረቶቹን እየተቀላቀሉ መሆኑን የተናገሩት ፕሬዚደንት ኦባማ ሕጻናትን ሳይቀር እየገደሉ ወደ ጅምላ መቃብር የሚጥል መንገዳቸው ላይ ያሉትን ሁሉ እንደሚጨፈጭፉ የገለጹት አይሲልን የማዳከምና የመደምሰስ ስራ ተጠናክሮ እንደሚቀጥል ተናግረዋል። በሌላ በኩል ደግሞ ፕሬዚደንቱ የዓለማችን ትላልቅ ችግሮች ካሏቸው ክስተቶች መካከል አንዱ የሆነውን ኢቦላን ለመዋጋት ዓለም እንዲረባረብ ጠይቀዋል። በራሳቸውም በኩል እያደረጉ ያሉትን ጥረት ተናግረዋል። እንደዚህ ብለዋል ጥሪ ሲያሰሙ፣ ኢቦላን ባለበት ለመያዝና አዳዲስ ሕክምናዎችን ለማግኘት የሚደረገውን ጥረት ለማገዝ አሜሪካ በጦር ሰራዊቷ አባላት የሚደገፉ ዶክተሮችና ሳይንቲስቶችን እየላከች ነው በመቶ ሺዎች የሚቆጠሩ ሰዎች ሊገድል የሚችልን ፈጣን ሁኔታ ባለው ድንበር እያቋረጠ እየተስፋፋ ያለና ምጣኔ ሀብቶችን እያናጋ ያለን እንዲህ አይነቱን በሽታ ለመቆጣጠር ስፋት ያለው ጥረት ያስፈልገናል። ፕሬዚደንቱ በዛሬው ንግግራቸው መካከለኛው ምስራቅ ውስጥ ያለውን ሁኔታ ባለበት እንደማይቀጥል ተናግረዋል። የአየር ንብረት ለውጥ ጉዳይም አፋጣኝ እርምጃ እንደሚፈልግም ገልጸዋል። ለአሜሪካ ድምፅ ራዲዮ ሶሎሞን አባተነኝ ከተባበሩት መንግስታት ስልሳ ዘጠነኛ ጠቅላላ ጉባኤ ኒውዮርክ ወደ መጽሔት ክፍለ ጊዜ ይሆናል የምንመለሰው። የጊኔ መንግስት ሁለት ሺ የሚሆኑ ወጣቶች ከቤት ቤት እየተዘዋወሩ ቤተሰቦችን ስለ ኢቦላ በሽታ እንዲያስተምሩ እየላከ ነው። ይህ ሀሳብ የፈለቀው ስለ በሽታው ህዝቡን እንዲያነቁ በመንግስት ወደ ደቡብ ምስራቅ የሀገሪቱ ክፍል ከተላኩት ውስጥ ስምንት ሰዎች ከተገደሉ በኋላ ነው። መንግስት ከግድያው በኋላ ስትራቴጂውን እንዴት እያስተካከለ እንደሆነ የሚገልጽ በዘጋቢያችን በካሪም ካማራ የተላከውን ዘገባ አዳነች ፍስሀዬ ታቀርበዋለች። የጊኒ መንግስት ባለፈው ሳምንት በዋሜ መንደር የተፈጸመው ተግባር መደገም የለበትም ይላል። በሀገሪቱ ደቡብ ምስራቅ ክፍል ህዝቡን ስለ ኢቦላ በሽታ ለማንቃት በካሚዮን ይጓዙ በነበሩ የጤና ጥበቃ ሰራተኞችና ጋዜጠኞች ላይ የአካባቢው ሰዎች በከፈቱት ጥቃት ስምንት የጤና ጥበቃ ሰራተኞችና ጋዜጠኞች ተገድለዋል። አልበርት ደማታን ካማራ የተባሉ የመንግስት ቃል አቀባይ ከግድያው ጋር በተያያዘ ሀያ ሰዎች እንደታሰሩና ምርመራ እንደቀጠለ ጠቁመዋል። በኢቦላ ላይ ባለው ስትራቴጂ አንዳንድ ለውጦች እየተደረጉ እንደሆነም አውስተዋል። ዋሜ መንደር ላይ የተፈጸመው ተግባር በቃላት ለመግለጽ ያዳግታል፣ ያልተጠበቀ ነገር ነው ነበር ያሉት ቃል አቀባዩ። ህዝቡን የሚያስተምሩት ሰዎች ደህንነት እንዲጠበቅ በአካባቢያቸው የጸጥታ ጥበቃ እንዲጠናከር እየተደረገ እንደሆነም ገልጸዋል። መንግስት ስለ ኢቦላ ለማስተማር የጀመረውን ዘመቻ እንዲያጠናክር የሀገሪቱ ድርጅቶች እየጠየቁ ነው። መንግስት በጠየቀው መሰረት ኮናክሪ አካባቢ ያሉት አብያተ ክርስቲያንና መስጊዶች በማስተማሩ ጥረት እየተሳተፉ ነው። ያም ሆኖ በተለይም ባለፈው ታሳስ ወር የኢቦላ በሽታ መስፋፋት የጀመረበት በሚባለው ደቡብ ምስራቅ ክፍል በጤና ሰራተኞች ላይ ያለው ተቃውሞ አልደበዘዘም። የወጣቶች ሚኒስቴር በመጪው ሳምንት በአገር አቀፍ ደረጃ ከቤት ቤት እየተዘዋወሩ የሚያስተምሩ 2100 የሚሆኑ ወጣቶችን እያሰለጠነ ነው። ሙስታፋ ናይት የተባሉት የወጣቶች ሚኒስትር ወጣቶቹ ቤተሰቦች ራሳቸውን ከኢቦላ ለመከላከል የሚያስችላቸው የመመሪያ ጽሁፎችን እንደሚያሰራጩ ገልጸዋል። ስንት ቤቶችን እንደዳሰሱና ምን ያህል ተቃውሞ እንደገጠማቸው የሚገልጹ ዘገባዎችንም ያቀርባሉ ብለዋል። ሲራሊዮን ውስጥም ከጥቂት ቀናት በፊት ተመሳሳይ ዘመቻ ተጠናቋል። ለሶስት ቀናት ያህል ከቤት ቤት እየተዘዋወሩ የተካሄደው የማስተማር ዘመቻ ስኬታማ እንደነበር የሲራሊዮን የጤና ጥበቃ ባለስልጣኖች ተናግረዋል። ጊኒ ውስጥ ስድስት መቶ የሚሆኑ ሰዎች በኢቦላ በሽታ ሞተዋል። በመላ ምዕራብ አፍሪቃ ደግሞ ከ2800 በላይ የሚሆኑ ሰዎች አልቀዋል። ለመጽሔት ክፍለ ጊዜ ወደ ቀረን አንድ ዘገባ እናልፋለን። አሁን የኢትዮ ስዊድን ግብረ ኃይል ያሰባሰባቸው ኢትዮጵያውያን በስዊድን የኢትዮጵያ አምባሳደር ላይ ተቃውሞ አካሄዱ። አምባሳደሯ ባለፈው ቅዳሜ አንድ የሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ በእርሳቸውና በተከታዮቻቸው መኪናዎች ላይ የተበላሸ እንቁላልና አሳ በመወርወር ፕሮግራማቸውን አስተጓግለዋል ብለው የሰጡንን ማቅረባችን የሚታወስ ነው። አዲሱ አበበ በስዊድን የኢትዮጵያ አምባሳደር የሆኑትን ወይዘሮ የወይን እሸትን አነጋግሮ ተከታዩን አዘጋጅቷል። አምባሳደሯ ነገሩን ከስረ መሰረቱ ላምጣልህ ብለው ይጀምራሉ። ትንሽ ባክግራውንድ ልስጠክ። ስለ ፕሮግራም ኤምባሲያችን ተመሳሳይ ፕሮግራም ያለፈውም አመት አዘጋጅቷል። ባለፈውም ዓመት እንደዚሁ እነዚሁ ሰዎች ጥቂት የተወሰኑ ሰዎች ናቸው። እኛም እናውቃቸዋለን፣ ኮሚኒቲውም ያውቃቸዋል። እንደውም በቁጥር ልነግር እችላለሁ። በስም የሚታወቃሉ ዋነኛዎቹ አራት ናቸው። የቀሩት አንድ ስድስት ሰባት የሚሆኑ ደግሞ አሳይለም ሲከርሳሉ አብረዋቸው እንደዚሁ ያለፈውም ዓመት ሊረብሹ መጥተው የስዊድሽ ፖሊስ ደብድበው አባሯቸዋል። ምክንያቱም ከኮሚኒቲው ጋር ሊደባደቡ ስለሞከሩ ዘንድሮም ተመሳሳይ ነገር ነው ለማድረግ የሞከሩት። እኛ ፕሮግራሙን ስናዘጋጅ በሕዳሴው ምክር ቤት ኮሚቴና አስተባባሪ ኮሚቴና በኤምባሲያችን አማካኝነት ነው። በዛው መሰረትም ፕሮግራሙን ለማስተዋወቅ ሞክረናል። በማስታወቂያው ላይ የአዳራሹን አድራሻ ስላገኙ አዳራሹን ባለቤት ሂደው ይህን ፕሮግራም እንዳታስተላልፍ፣ ካስተላለፍክ እንደዚህ እናደርጋለን ብለው የማስፈራሪያ እና የተለያዩ ነገሮች አደረጉ። ደብዳቤም ጽፈው ሄዱ። በግንባርም ተገኝተው ለማነጋገር ሞከሩ። ግን የአዳራሹ ባለቤት ፕሮግራሙን እንደሚቀጥልበትና መብታችን እንደሆነ ገልጾላቸው መልሷቸዋል። ተደጋጋሚ ሁለት ጊዜ ነው ሄዱት። የለጠፍናቸውን ፖስተሮች በመገንጠል የኛው ፖስተር ላይ ቦይኮት የሚል ጽፈው ለጥፈዋል። አርቲስት ነዋይ ደበበን ጋብዘን ነበር። አይመጣም የሚል ቴክስት ሜሴጅ ማስተላለፍ ጀመሩ። የመጨረሻ ሰው ሁሉ ትኬቱን ገዝቶ ወደ ፕሮግራሙ ገባ። በጣም የሚያሳዝነው ሁሉም ኢትዮጵያዊ እኮ መብት አለው። ሲገባ የሚገቡትን ሰዎች ፎቶ ያነሱ ነበር። እኔ ወደ ሶስት ሰዓት ከምናምን ስደርስ፣ ጀስ ዋን ሚኒት ኢንሲደንት። ልክ የኔ መኪና ደረሰ ተበታት ነው ነበረ የኔ መኪና። የኤምባሲው መኪና መምጣቱን ሲያዩ፣ ወዲያው ሁለት ጊዜ ነው ሶስት ጊዜ እንቁላል የበሰበሰ እንቁላል ወረወሩ። ፖሊስ ነበረ። እነሱ ወደ መቆሙበት ሲሄድ ተበተኑ። እኔ ገባሁ፣ አለቀ። ይህን የአንድ ደቂቃ ኢንሲደንት እየደጋገሙ እየደጋገሙ ለአምስት ደቂቃ ፕሮግራም አደረጉት። መኪና ውስጥ ቁጭ አልኩ። አንድ ደቂቃ ነው። ፖሊሶቹ እነሱን አባረራቸው። ገባው ፕሮግራሙ በትክክል ተካሄደ። ንግግር ማድረገውን አደረኩ። እኛ ከምንጠብቀው በላይ ነው የወጣው ሰው ሰው ከመውጣቱ በፊት በጣም ነው የተደሰተው። ኑዋይ ነበረ። አሊ በሽር የሚባል የሶማሊኛ ዘፋኝ ነበረ። ታጋይ ሹምዬ የትግርኛ ዘፈን ነበር። በጣም ደማቅ በዓል ነው ያከበር ነው። ተቃውሞ ነበር አልነበረም ነው ጥያቄው። መኖሩን አምነውልኛል። እርስዎን መኪና ውስጥ ሆስቴጅ ወይም አግተው እንዳይወጡ በተቃውሞ የተነሳ እንዳይወጡ ቆይተው ነው የወጡት ይባላል። ግን በአንድ ደቂቃ ወጣሁ ነው የሚሉኝ። ያው ነገርኩህ እኮ ሁለት ሶስት እንቁላል ወረወሩ። የስዊዲሽ ፖሊስ በዛ በኩል ዞሮ ሄደ፣ ተበተኑ። እኔ ገባው ዳትሴት የበሰበሰ እንቁላል መወርወር ብቻ ሳይሆን ቀደም ብለን አዳራሽ ውስጥ ገብተንም የገማ አሳ አስቀምጠን ሰራተኞቹ ሁሉ ለማጽዳት ብዙ ሰዓት ፈጅቶባቸው ነበር የሚል ነገር አላቸው። እሱን እርስዎ ላያውቁ ይችላሉ፣ ውስጥ የሚካሄደውን ጽዳት። ግን ከዚህ ቀደም በነበረ ሰልፍ ተደብድቦ ፖሊስ ደብድቧቸዋል ብለውኛል። ይሄ እውነት ተፈጽሟል? ፖሊስ ድብደባ አካሂዷል ተቃዋሚዎች ላይ? አዎ እኔን ብቻ ሳይሆን ይሄንን ሌሎች የኮሚኒቲ ተወካዮችን መጠየቅ ትችላል። እዚህም ሆነ በውጭ ፖሊስ ይደባደባል የሚለው ነገር ስለሚከብድ ነው። እርስዎ ያዩት ከሆነ ጥሩ ሰውን አታክ ማድረግ ከጀ ተጀመረ። ፖሊስ ደግሞ ያንን ሰው ለመከላከል ያንን የመጀመሪያ ችግሩን የፈጠረውን ሰው በዱላ ደብድቦ ማባረር አለበት። ይደበድባሉ ወይ ያስራሉ እንጂ ደበድቡ የሆኑ ብዬ ነው። መልካም እርስዎ ያዩትን ነው የሚነግሩኝ። ይሄንን ነው ያየ ነው። ስብስብ የተካሄደበት አዳራሽ የሱማሊያ ዜጋ የሆኑ ሰዎች ናቸው ብለዋል። እውነት ነው። ያ የሱማሌ ዜጋ ሆነ የሲዩዲሲ ዜጋ ሆነ የማን ሆነ ዋናው አዳራሽ ውስጥ መግባታችን ነው። የለም ጥያቄ ግን እሱ አይደለም። የትምህርት ቤት አዳራሽ ነው። እኔ የሶማሌ ዜጋ አዳራሽ መሆኑን አላውቅም። እርስዎም እንዳሉት የፈለገው ሰው መጥቶ የፈለገውን ፕሮግራም መከታተል ይችላል፣ መብትም ነው። ይሄን ጥያቄም ለትናንትናው እንግዳይ አቅርቤ ነበር እና ገዳዮች መብት የላቸውም ወይም መግደል መብት የላቸውም የመሳሰለ መልስ ነው የሰጡኝ። እርስዎ በአጠቃላይ ኢትዮጵያ ውስጥ የሰብአዊ መብት ረገጣ ይካሄዳል፣ ፍትህ የለም ብለው የሚነሱ ተቃዋሚዎች አሉና እንዲህ አይነት ጥያቄ ቢሮ እዚህ ቀደም መጥቶ ያውቃል ተቃዋሚዎ ቢሮ የመጣው ያነጋግሩኛል። የፍትህ ጥያቄ እውነትም የፍትህ ጥሰት ካለ ግን የለም። አንተም የሰው መብት በመጣት አይደለም የምታስከብረው። የፍትህ ጥያቄ ችግር ካለ መነጋገር ነው። የኢትዮጵያ ውስጥ እንዲ እንዲ ችግር አለ እንነጋገር ብለን ኦፕሊ ቁጭ ብለን በጠረጴዛ መነጋገር ነው። ያ ይመስለኛል ዲሞክራቲክ ስርዓት። የፍትህ እጦት መኖሩንማ የተባበሩት መንግስታት የሰብዊ መብት አጥኚዎች ስፔሻሊስቶች፣ ወይም የተለዩ ቡድን አባላት አረጋግጠው የኢትዮጵያ መንግስት በጸረ ሽብር ህጉ ታኮ የሚያደርገውን ወከባና እስረኞችን ያለአግባብ የመያዙን ጉዳይ በተመለከተ መግለጫ አውጥቶ ሰፊ መግለጫ እኛም ባለፈው ሳምንት አርብ ዕለት አስተላልፈናል። ይሄንን ግን እንዲህ አይነት ነገር ሲኖር ተቃዋሚዎች ጥያቄ ይዘው ይወጣሉ እና ከዚህ ቀደም ይሄንን አይነት ጥያቄ እንዴት ነው ያስተናገዳችሁ ለማለት ነው። አምባሳደር፣ የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ ብሎ ያወጣው ነገር የለም። የተባበሩት መንግስታት ድርጅት የሚለውን አርማለሁ። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ነው። ከዛ በኋላ እኔ ቢሮ መጥተው ለመነጋገር ፈቃደኛ ለሆነ የሆነ ሰው ሁሉ ሁልጊዜ ቢሮዬ ክፍት ነው። አምባሳደር ወንሸት ታደሰ በስዊድን የኢትዮጵያ መንግስት አምባሳደር፣ ስለ ጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮቻችን የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እንሰማለን። ሄሎ የአሜሪካ ድምፅ ሬዲዮ የአማርኛ ክፍል አዘጋጆች ያስከረማችሁ፣ እንኳን ለሁለት ሺህ ሰባት ዓመተ ምህረት በሰላም በጤና አደረሳችሁ። ልታበላቸው ላቀረበችላቸው አንድ የሀይማኖት ምሁር የሰጠት አስተያየት ታሞ ጥሩ ጥያቄ ነው። ምሁሩንም ያቀረቡት ጥያቄ ጥሩ ይመስላል። ነገር ግን በኢትዮጵያ ጉዳይ ላይ ላለው ሁኔታ ግን በኢትዮጵያ መንግስት የተፈጠረ ስህተት እንጂ በሌሎች ፈጠረ ችግር አይደለም፣ የሚል አስተሳሰብ ወይም አስተያየት ይሰጡ ሰምቻለሁ። ሌላው አስተያየታቸው ጥሩ እንደሆነ ገነዘባለሁ። ነገር ግን እኔ እስከሚገባኝ ድረስ ኢትዮጵያ ውስጥ የሃይማኖት ችግር ኖሮብን አያውቅም። ሙስሊሙም፣ ክርስቲያንም ወንድማማች አብረን የምንኖር አብረን የምንረን አብረን የምንጠጣ ተከባብረን የምንኖር ችግሩ ማን ፈጠረው ለሚለው ላይ እስኪ፣ እነዚህ አሁን አዳዲስ በሃይማኖት ሕዝቡን የሚያሳጁትም ያለችን በጥናት በጽሞና እስክንከታተላቸው እንዴት አይነት ፈጥሮች እንደሆኑ፣ በመጀመሪያ ለውይይቱ እናመሰግናለን። ብዙ ሳላቀረሹ መልካም ውይይት እናንተ አሁን ያደ እንዳደረጋችሁት በአሜሪካም ሆነ የአውሮፓ ሀገራት ቀጥታ ወደ ጦርነት ከማምራት ይልቅ በሁለቱ መካከል የሰላምና የውይይት መድረክ ቢከፍቱ መልካም ነበር። ግን እንደዚህ ከማድረግ ይልቅ የአሸባሪ ስም በመለጠፍ ይባስ ሁሉም ነገር ወደ አልተፈለገበት አቅጣጫ መራ። ሚዲያዎችም የተጨቋኞችን ሳይሆን የሀያሎችን ፍላጎት ለማርሳትን ወደፋ ቀና የሚሉት ብዙም ሩቅ ሳንሄድ አይስ ይህንን ጥፋት ከመፈጸሙ በፊት በኢራቅ መንግስት ይደርስባቸው ነበረውን ሴቃይ አንድም ቀን ይፋ ሆኖ አያውቅም። ሆነም ቀረ ስለ ኢስላም ትንሽ ግንዛቤ ያለው ሰው ኢስላም ምን ያህል ለሰላም ቦታ እንደሚሰጥና ስለ ሰላም ምን ያህል እንደሚሰብክ ያውቃል። በትንሹ ስንገናኝ ላይ አሰላሙ አሌይኩም፣ ሰላም በእናንተ ላይሁን መባባልን ግዴታ አድርጎብናል። የሰላም አንደኛው ትርጉሙ ሰላም ማለት ነው። ይህን ከስሜት ወይም ወገንተኛ ሁሜ ወይም መሀይምነትን ተከትዬ አይደለም። ቁርአን ውስጥ አንድ ሺ አንድ ስለ ሰላም የሚናገር አናቅጽን ማውጣት ይቻላል። ከዛም አልፎ የመልክተኛው አስተምሮና የህይወት ተግባርም አንዱ ስለ ሰላም ህያው ምስክር ነው። በመጀመሪያ ደረጃ አንድ ሰው ወደ ጦርነት የሚገባው በአንድና በአንድ ብቻ ነው። እሱም አንድ ሙስሊም ሀይማኖቱን እንደፈለገ እንዳይፈተል ሲከለከል በሀይማኖቱ ምክንያትም ችግር ሲደርስበት። ለምሳሌ ነብዩ መሐመድ እና ባልደረቦቻቸው የደረሰባቸው አይነት ችግር ከሀገር መባረር፣ እስራት፣ ግድያ፣ ማሰቃየት ወደት ያሉ ችግሮችን በሰውየው ላይ የሚደርስ ከሆነ ጦርነት ይፈቀድለታል። ጦርነቱ ማይቀሬ ከሆነ ፍጹም ስርዓታዊና ፍትሐዊ በሆነ መልኩ እንዲፈጸም ቁርአን ያዛል። ጥቂቱን እንሁ በምዕራፍ ሁለት አንቀጽ መቶ ዘጠና ላይ አላህ እንዲላል እነዚያን የሚዋጓቸውን በአላህ መንገድ ተዋጉ፣ ግና ወሰኖችን አትለፉ፣ አላህ ወሰን አላፊዎችን አይወድምና። በርካታ ተመሳሳይ ና ቅሶችን መጥቀስ ይቻላል። ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን አድማጮች በስልክ ቁጥር 202205 9942 የውስጥ መስመር 14። ሌሎቻችሁም እንዲሁ አስተያየቶቻችሁን እንድታካፍሉን በዚሁን እንጋብዛለን። የምትከታተሉት በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው። የሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። ዲሞክራሲ በተግባር ይሆናል ቀዳሚው ፕሮግራም ገዳ ሥርዓት ወይም ሕግ ምንድን ነው? መቼና የት ተጀመረ? ከዘመናዊ ዲሞክራሲ ከምንለው አሰራርስ በምን ይለያል? በምንስ ይመሳሰል ይሆን? ሰለሞን ክፍሌ ከአባ ገዳ በየነ ሰንበቱ ሮቢ ጋር ቀጥሎ በሚያደርገው ውይይቱ ከሚያንሳችሳቸው ጥያቄዎች ጥቂቶቹ ናቸው። በየነሰንበቱ ሮቢ የቱለማ ኦሮሞ አባገዳ ወይም የገዳ መሪ ሲሆኑ በኦሮሚያ በቅርቡ አዲስ የተመሠረተው የአባገዳዎች ህብረት የቀመንበሩ ናቸው። ወደ ውይይቱ እንለፋ። አባገዳ በየነሰንበቱ ሮቢ በቅድሚያ የገዳ ደንብ ወይም ሕግ ምንድን ነው? አዎ ገዳ ማለት የኦሮሞ ሕዝብ በየስምንት ዓመቱ በዲሞክራሲ ስልጣኑን የሚያስረክብበት ነው። ገዳ የኦሮሞ ዋና ስልጣኑ ነው። ስልጣኑ ማለት የኦሮሞ ህዝብ የሚተዳደርበትና ባህሉን የሚገልጽበት ሁሉንም የሚያቅፍ ማለት ነው። ስለዚህ የኦሮሞ ህዝብ በየስምንት አመቱ ኦዳ ነቤ ኦዳ ይሄዳል፣ ከኦዳ ጨፌ ይሄዳል፣ ከጨፌ ሴራውን ያወጣል። ከሴራው ያወጣና ከዛ በኋላ ስምንት አመት የሚተዳደርበት ህገ መንግስት ያወጣል። ህጉን የገዳ ስርዓቱ ህግ ያወጣል ማለት ነው። ስለዚህ የገዳ ስርዓቱ ዋና ዓላማው ይሄ ነው። በኦሮሚያ ክልል ብቻ ነው የሚሰራበት ወይስ በሌላውም የኢትዮጵያ ግዛት? አዎ እኛ አሁን እንግዲህ በኦሮሞ ያለበት ከኦሮሞ ውስጥ ስለወጣ ገዳ ኦሮሞ ስለሆነ ድሮንም የምተዳደር በብዙ ሺህ ዓመት ኦሮሞ አን ኦሮሞ ሲፈጠር አብሮ ነው የመጣው፣ ዛሬ የተመሰረተ ሳይሆን። ስለዚህ ለኦሮሞ ህዝብ ብቻ ሳይሆን ደግሞ ይህንን የገዳ ስርዓቱን የሚቀበል ማንኛውም ሰው የገዳ ስርዓቱ ይቀበላል። ማንኛውም ሰው ለኦሮሞ ብቻ አይደለም። እኔ አርማውዳ ይባላል ጥውት ጠባለኝ ጉድፈቻ፣ በገዳ ስርዓት ጉድፈቻ ገባለሁ ስል ማንኛውም ሰው ይቀበላል የገዳ ስርዓት እንኳን ለሰው ልጅ ለአውሬ እንኳን ሴራውን ያወጣል የገዳ ስርዓት። አውሬ የውጭ ዱር አውሬ እንዳይመጣ እንዳይገደል ያን ሁሉ ስርዓቱን ያወጣል። ደግሞ ሰው ሆኖ በገዳ ስርአት ውስጥ እኔ ሳተፋለሁ የገዳ አባቶች ገዳ እንዲ አድርጉኝ የሚል ከሆነ ጉላ ይባላል ወደ እሱ ይመጣል። ወደ ገዳ ስርአት ገባለሁ ካለ ማንኛውም ሰው ሊከለከል አይችልም። በሩ የተዘጋ አይደለም ማለት ነው። ሴራውን የሚመላ ከሆነ በቅድሚያ ከኦሮሚያ ክልል በትክክል በየትኛው ስፍራ ነው የተጀመረው ገዳ አይ ኦሮሚያ እንግዲህ አሁን ኦሮሞ ቦረና ና ባሬንቱ ነው ቦረና ና ባሬንቱማ ማለት የቦረና ጎሳ ያው ኦሮሞ ነው የወለደው ቦረና አንገፋ ነው ባሬንቱ ሁለተያ በሁለተያ የተወለደ ነው ስለዚህ በኦሮሚያ በሙሉ ኦሮሞ ሲሆን ነው በኦሮሞ አባቱ ኦሮሞ ነው ኦሮሞ ሲሆን ነው ያኔ ገዳ የተፈጠረው እንጂ በሁሉም ቦታ ይሰራል ማለት ነው። በዚህ ቦታ ተፈጠረ ሳይሆን ገዳ ከኦሮሞ ጋር የመጣ ማለት ነው፣ ባህሉ እና ስርዓቱ። ከዘመናዊው ዲሞክራሲ ከምንለው አሰራር ገዳ በምን ይለያል? በምንስ ይመሳሰላል? ይሄ ዘመናዊ ራሱ ከገዳ ስርዓቱ ነው የወሰደው ይመስለኛል እኛ። አዎ፣ ማንኛውም ሰው ከኦሮሞ ህዝብ ላይ ነው የወሰደው። በየስምንት አመቱ በሰላማዊ በምርቃት የምሰጠው ሆኖ ነው። በሰላማዊ ይሰጣል። ከዛ በኋላ ይመርቃል። አባገዳ በፊት የሰራው ሰውዬ አይባረርም፣ አማካሪ ይሆናል። አሁን ከተመረጠው አዲሱ አባገዳ ጋር ይሰራል። ከኋላው ይቆምና አይ እኔ እንዲ ነበር ያሳለፍኩት በገዳ ስርዓቱ እንዲ ነበር የሰራሁት ብሎ አማካሪ ይሆናል። የበፊቱ አባገዳ የበኋላውን ያማክራል ማለት ነው። የኋላ አባገዳም ደግሞ ያንን የተሰጠውን ይወስድና ሌላ የራሱም አለ ህግ የሰጠው ህገ መንግስቱን እዛ ጨፌ ላይ ያወጡት አብሮ አማክሎ ህዝቡን ያስተዳድራል ማለት ነው። ስለዚህ አብሮ ነው ዲሞክራሲ የሚሄዱት አንድ ቀን አንድ ቀን የገዳ ስርዓት ከተሰጠው ስምንት አመት ከተመረጠ ስምንት ዓመቱን አንድ ቀን አሳልፍም። አንድ ቀን ራሱ ስርዓቱም ይከለክላል፣ እርግማንም አለ፣ ህዝቡም አይቀበለው። ይህን የገዳን ደንብ እስከ ዛሬ ታዲያ ለምን በስፋት በመላ ሀገሪቱ ማስተዋወቅ አልተቻለም? ይላሉ። ይህን ያህል ጠቀመ። በፊት እንግዲህ ነበረ። ድሮዎቹ የአጼዎቹ መሳፍንት ነፍጠኛ ነው። ይህንን ያስከወደደው አባገዳ ምንም ተጽዕኖ ያደረጉበት ስርዓቱን አጠፉበት እንዳይሄድ እንዳይሰራ ያው አኮላሹት። ይሄ በፊቱ በፊቱ ስርዓት ነው። ብዙ አባገዳ ላይ ዘመቻ እየተደረገ በየቦታው እንዲነፍቀፍ፣ እንዲገደል፣ እንዲባረር ያ ነው የተደረገ፣ ስርዓቱ ነው የበፊቱ። እንግዲህ ኢትዮጵያ ላይ ብዙ ስርዓቶች ያለፉ ስለሆነ ያ ተጽዕኖ አደረገበት። አሁን ገዳ ስርዓቱ በሶስት ቦታ ነው እንትን የቀረ በኦሮሚያ ውስጥ በትልቅ የምሰራው በቱላማና በቦረናና በጉጂ እዚህ ወደ መጫ ውስጥ ጫፍ ጫፍ ወደዚህ ወደ ቱላማ ጫፍ ላይ ነው የቀረው እንጂ ሌላው ድሮ የነበረውን ሃይማኖት እየገቡ በቃ ወሰዱበት። በሃይማኖት ምክንያት ያኛው ቀረ። አሁን ያኛው እንግዲህ ሊስፋፋ አልቻለም። በአሁኑ ነው እንደገና በአሁኑ ጊዜ በቦታው እንዲመለስ ያደረግ ነው አባ ገዳ በየነ። ገዳ ለግጭቶች በሰላማዊ መንገድ አፈታት ጠቃሚ ሚና እንደሚኖረው ይነገራል። እስቲ ይሄን አብራሩልን። አዎ፣ ገዳ ራሱ ሰውዬው ራሱ የገዳ አባቶች ወደ አምስት ሺህ ስድስት ሺህ ሆዶው ጨፌ ላይ ሲቀመጡ ማንኛውም ሰው ይላል እንኳን ሰው ቀርቶ ለዱር አራዊት መጀመሪያ ለእባብ ሴራውን ያወጣል። እንኳን ለሰው ልጅ ግጭት ይቅርና ከሰው ልጅ ደግሞ ማንኛውም ሰው የተከበረ ነው ይላል። በሰብአዊ መብቱ ማንኛውም ሰው ወንድና ሴት አይለይም ይላል። ማንኛውም የአባ ገዳ ስርዓት ለግጭቶች ደግሞ ከፍተኛ ሚና የምጫወተው አባገዳዎች ናቸው። ለምን ሴራውን ያወጣሉ። የሀገር ሽማግሌ ትልቅ ሽማግሌዎች ናቸው ያሉት ራሱ ስርዓቱ እንድንብልበት ያኛው ለግጭቶች ከፍተኛ ሚና የሚጫወተው አባገዳዎች ናቸው። አሁን እኛም እንደዛው ነው የምንሰራው። በአካባቢያችን ብዙ ነው። ለነፍስ የገደለው እናሳርቃለን። መቼት ሰው መገጨት መሞት አይቀርም። ከሀገር እንዳይወጣ ጎሳው እንዳይሄድ በእውነት እግዞ ብለን ነው ቆመን ያንን ሰው የሚታረቀው ጉማውን ይከፍላል። ከዛ በኋላ ይታረቃሉ። ስለዚህ ለግጭቶች ከፍተኛ ሚና የሚጫወተው በአሁኑ አባገዳዎች ናቸው። በመጨረሻም አሁን የእናንተ የገዳዎች በጋራ ይህን አሰራር በየአካባቢው ለመተግበር መስማማታችሁ ስለሚኖረው ጠቀሜታ ቢያስረዱን አበቃለሁ። እኛ አሁን የአባ ገዳዎች በየኦዳዎች በየአካባቢው ነበር በየዞኑ የሚባለው ቦረና አለ፣ ጉጂ አለ፣ መጫ አለ፣ ቱላማ አለ፣ ኦዳ ቡልቱም አለ፣ ወደ ሀረርጌ ውስጥ ኦዳ ሮባ አለ። ስለዚህ አሁን አንድ ላይ የሆንበት ምክንያት ማንኛውም የኦሮሞ ሕዝብም ሆነ ማንኛውም ሰው በክልሉ በምኑ እንዳይለይ ነው። በሰው ልጅ ሰው ነው። ስለዚህ በኢትዮጵያ በኦሮሞነቱ በኦሮሞነቱ ራሱን የወለጋ ኦሮሞ ነው፣ የሸዋ ኦሮሞ ነው፣ የአርሴ ኦሮሞ ነው ብለው እንዳይከፋፈል በወንዝ እንዳይከፋፈል ነው። የሰው ልጅ እግዚአብሔር የፈጠረበት ነው። መሄደው እግዚአብሔር ምድር ላይ ለሁሉም ናት። ስለዚህ ይህንን እንዳይሆን ቅሬታ እንዳይመጣ ልጆቻቸው ደግሞ የአባቶቹን ፈለግ ተከትሎ እንዲሄዱ ያንን ነው እያስማማን አንድ ላይ አሁነን የኦሮሞ አባ ገዳ አንድነት የሚለውን ባለፈው ሁለት ሺ ስድስት እንደ አገኛ ኢትዮጵያ አቆጣጠር እያወጣ ነው። ለዚህ ነው። ስለዚህ ሰው አንድ ላይ ከሆነ ከተማከረ ለሀገሪቷም እድገት ለፍቅርም ይኖራል። ከተራራቀ ሰው እንደዛው ልጆቹም ደግሞ እየተራራቁ ይሄዳሉ። ያንን ለማድረግ ነው አሁን ብሔሩ ላይ በኦሮሞ ብሔር ላይ ለመስራት የፈለግ ነው። አንድ ሆኖ ለሀገሪቷ እንዲያስብ ለትውልዱ እንዲያስብ ጥሩ ስርዓቱን እንዲሄድ ነው ማለት ነው። እነዚህ ነው በየነሰንበቱ ሮቢ የቱለማ አባገዳና በኦሮሚያ አዲስ የተመሰረተው የአባገዳዎች ሕብረተሰብ ሳቢ ለጊዜው በጣም አመሰግናለሁ። አመሰግናለሁ እኛም እንግዲህ ለሕብረተሰቡ ተስማምቶ አገሩን እንዲያሳድግና አንድ ላይ ሆነው እቺን በመጥፎ የተጠራች በረሃብ የተጠራችው አገራችንን ለትውልዱ ጥሩ ነገር ሰርተው እንዲያልፉ እመኝላቸዋለሁ። እግዚአብሔር በሰላም ያገናኛል። የረቡ ምሽት ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። አንድ ፕሮግራም ይቀረናል። ሴቶችና ቤተሰብ ሴቶችና ቤተሰብ ለዛሬ ምዕራብ አፍሪካና የኢቦላ ወረሽኝን ይመለከታል። ምዕራብ አፍሪካ ውስጥ ከተዛመተው የኢቦላ ቫይረስ ወረርሽኝ ከታመሙት መካከል ከግማሹ በላዩ ሴቶች ናቸው። የእርዳታ ድርጅቶችን እንደሚገልጡት ደግሞ በወረርሽኙ ምክንያት የአገሮች ድንበሮች በመዘጋታቸውና የሰዎችም ዝውውር በመገደቡ ምክንያትም ሴቶች ይበልጥ ተጎድተዋል። ስለምን አብዛኛውን ድንበር አቋራጭ ንግድ የሚያካሄዱት ሴቶች በመሆናቸው ነው። የሀገሮች ባለሥልጣናት ወረርሽኙን ለመግታት እርምጃዎች ሲወስዱ ሴቶቹ ላይ የሚኖረውን አንድምታ እንዲያገናዝቡ የጉዳዩ ተሟጋቾች ያሳስባሉ። ጄኒፈር ላዙታ ከምዕራብ አፍሪካ የአሜሪካ ድምፅ ቢሮ ያስተላለፈችው ዘገባ የዛሬ ሴቶችና ቤተሰብ ክፍለ ጊዜ ዋና ዝግጅት ሆኗል። ቆንጅት ይዛው ቀርባለች። የተባበሩት መንግስታት የጾታዎች እኩልነትና የሴቶች አቅም ግንባታ ክፍል ዩኤን ውመን የሚባለው የድርጅቱ የሴቶች ጉዳይ ቢሮ ማለት ነው። በኢቦላ ወረርሽኝ በተጠቁት ሀገሮች በቫይረሱ ከታመሙት ሰዎች መካከል 55 ከመቶ የሚበልጡት ሴቶችና ልጃገረዶች እንደሆኑ ይናገራል። ላይቤሪያ ውስጥ ኢቦላ ከገደላቸው ሰዎች ውስጥ 75 ከመቶው ሴቶች ናቸው። ጆሴፊን ኦዴራ በምዕራብና በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት የሴቶች ቢሮ ተወካይ ናቸው። እነሱን በሽታው በቀጥታ ኢላማ አድርጓቸው አይደለም፣ ባላቸው ሚና ምክንያት ነው። ቤተሰብ ውስጥ የታመመን የማስታመም ኃላፊነት የነሱ ነው። በአንዳንድ ማህበረሰቦች ውስጥ አስከሬን የሚያጥቡ የሚያለብሱ እነሱ ናቸው። ስለዚህ በነዚህ በቤተሰብና በማህበረሰብ ውስጥ ባሏቸው ሚናዎች ምክንያት ነው የበለጠም የሚጋለጡት። ብዙዎቹም ሞተዋል። ከነዚህ በተጨማሪ በነርስነት ሙያ የተሰማሩት በሕዝብ ጤና ጥበቃ ዘርፍ በጽዳትና በልብስ አጠባ የሚሰሩት በብዛት ሴቶቹ መሆናቸው ይታወቃል። በወረርሽኙ የተጠቁት ሀገሮች ድንበሮቻቸው መዘጋታቸው፣ የጉዞ እገዳ መታወጁ ሴቶቹ ላይ ጫና የሚያሳድር ሌላው ፈተና መሆኑም ተጠቁሟል። ላይቤሪያ ውስጥ ለምሳሌ ድንበር ተሻጋሪ የንግድ እንቅስቃሴዎችን የሚያከናውኑት በብዛት ሴቶቹ ናቸው። ብራሂም አካባ በሴኔጋል የላይቤሪያ አምባሳደር ናቸው፤ እንዲህ ይላሉ። የድንበሮቹ መዘጋት በወረርሽኙ የተመቱትን ሀገሮች እየጎዳ ነው። በአነስተኛ የንግድ እንቅስቃሴ ረገድ ከወንዶቹ ይበልጡን አስተዋጽኦ የሚያደርጉት ሴቶቹ ናቸው። ስለዚህ እየተራራጡ የሚያገኙት ገቢ እንዳያገኙ ከተደረገ ለድህነት መጋለጣቸው ነው። እነሱም ቤተሰቦቻቸውም ይደሀያሉ። የምግብ ምርት ዘርፉም ይጎዳል ሲልም የተባበሩት መንግስታት ድርጅቱ የሴቶች ክፍል ያስገነዝባል። ላይቤሪያ ውስጥ የሚበዙት አነስተኛ ገበሬዎች ሴቶች እንደሆኑም ይጠቅሳል። የገበያዎችን መዘጋት እንመልከት። ለሴቶቹ ዕለታዊ ኑሮ አብዩ የገቢ ምንጫቸው ነው። ገበያዎቹ አይዘጉ ማለት አይደለም ሴቶቹ የድህነት አዘቅት ውስጥ እንዳይገቡ፣ አንዳንድ የንግድ እንቅስቃሴ እንዲቀጥል፣ የንጽህናና የማስተማሪያ እርምጃዎች መውሰድ ያስፈልጋል። ሙሱታኖዌ ውመን ኢን አክሽን የተባለ የላይቤሪያ የሴቶች መንግስታዊ ያልሆነ ድርጅት መሪ ናቸው እንዲህ ይላሉ ኢቦላ በሽታ ለመዋጋት በሚዘጋጁ እቅዶች ውስጥ የሴቶችን ጉዳይ ማገናዘብ ያስፈልጋል በየቀኑ እያስጨነቀን ያለ ጉዳይ ነው ስለዚህም እንደ ሴት ድርጅትነታችን መንግስትና መንግስታዊ ያልሆኑ ድርጅቶች ሴቶቹን የሚያስተምሩበት የተለየ መርሃ ግብር እንዲያዘጋጁ ተማጽኖ በማቅረብ ላይ ነን እንዲህ ያሉት መርሃ ግብሮች አሉ ሴቶችን ኢላማ በማድረግ የሚሰናዱ የኢቦላ በሽታ ምልክቶችን ለመከላከል የሚያስችሉ ዘዴዎችን ሊያካትቱ እንደሚገባ ያስገነዝባሉ ሴቶች ለቫይረሱ የማይገለጡበት የገበያ አካባቢ እንዲዘጋጅላቸው ሴቶች የሚያስተዳድሯቸው በወረርሽኙ የተጎዱ ቤተሰቦች የሚረዱበት የብድርና የቁጠባ አገልግሎት እንዲሻሻልላቸውም የላይቤሪያዋ የሴቶች ድርጅት ተጠሪ ታንዌ ጥሪ ያቀርባሉ። የታመሙባቸውን የቤተሰብ አባላት በሚንከባከቡበት ጊዜ በንክኪ ምክንያት ለቫይረሱ እንዳይጋለጡ ተገቢውን የመከላከያ አልባሳት እንደ የእጅ ጓንት የአይንና የፊት መሸፈኛ የመሳሰሉት እንዲዳረስላቸውም ያሳስባሉ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ማሳሰቢያ ያለን የማህበረሰብ ማሳሰቢያ። ዶክተር አንቶኒ ፋውቺ የብሔራዊ የአለርጂ እና የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር ናቸው። የኢቦላን ቫይረስ ቀውስ አስመልክቶ ለአሜሪካ ድምፅ ሲናገሩ እንዲህ ብለዋል። The best thing that they can do is to try as best as possible to cooperate የሀገሪቱ ህዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁነን በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽን ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። ያደመጣችሁት የብሔራዊው የአለርጂና ተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር ዶክተር አንቶኒ ፋውቺ የኢቦላን ቫይረስ ቀውስ አስመልክቶ ለአሜሪካ ድምፅ የተናገሩትን ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሁለቱ ሀገሮች የጋራ ስትራቴጂያዊ ጥቅም ለመግፋት በቅርቡ ግብፅን ጎብኝተዋል። ከእነሱም ዋናው እስላማዊ መንግሥት ነኝ በሚለው አይሲል በሚል አኅጽሮት በሚታወቀው አረመኔው ቡድን ላይ የሚካሄደውን ውጊያ በሚመለከት ነው። ግብጽ የሙስሊሙ ዓለም ምሁራዊና ባህላዊ መዲና እንደመሆኗ መጠን እስላማዊ ቡድን የሚነዛውን ርኤት ዓለም በይፋ የማውገዝ ወሳኝ ሚና መጫወት አለባት ሲሉ ጆን ኬሪ አስገንዝበዋል። ግብጽ በተለይም ሲናይ ላይ ጽንፈኛ ቡድኖችን በመታገድ ረገድ በአሸባሪዎች ላይ በሚደረገው ትግል ግንባር ቀደም ሆና ቆይታለች ብለዋል ጆን ኬሪ። የግብፅ የጸጥታ ኃይሎች በሀገሪቱ አደገኛ አሸባሪ ቡድን ከሆነው አንሳር በይት አልማቅዲስ ከተባለው ሲናይ ያለ ቡድን አደጋ እንደተደቀነባቸው ይናገራሉ። ግብፅ በርካታ ፖሊሶችንና ወታደሮችን በገደሉት የሲናይ አማጽያን ላይ በምታካሄደው ዘመቻ ዩናይትድ ስቴትስ መደገፉን ትቀጥላለች። አሜሪካ አስር አፓቺ ሄሊኮፕተሮች የማቅረቡን ተግባር እንደምትፈጽም ባለፈው ያስታወቀችውም ለዚህ ነው። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሀገሪቱ አሸባሪነትን ለመታገል የሚደረገውን ዓለም አቀፍ ጥረት ትደግፋለች እንዲህ አይነቱን ክስተት ለማጥፋትም ማንኛውንም አይነት እርምጃ እንወስዳለን ብለዋል። እስላማዊውን ቡድን ለማጥፋት የሚያስችለው ጥሩ ዘዴ ለኢራቅ መንግስት ወታደራዊና ሰብአዊ እርዳታ የሚያደርግ ዓለም አቀፍ ጥምረት ማጠናከር እንደሆነ የውጭ ጉዳይ ሚኒስትር ኬሪ አስገንዝበዋል። ይህ የሀገሮች ጥምረት የአይስል የገንዘብ ፍሰትን ለማድረግ እንዲሁም ባዕዳን ተዋጊዎች እንዳይገቡላቸው ለማቆም ዘዴ መፈለግ ይኖርባቸዋል። በሌላ በኩል ደግሞ ሙስሊም የፖለቲካና የሃይማኖት መሪዎች አይስል ስለ እስላም ሃይማኖት የሚነዛውን የተዛባ እምነት ማውገዝ ይኖርባቸዋል ይላሉ ሚስተር ኬሪ። ከሞላ ጎደል እያንዳንዷ ሀገር በአይስል ላይ በሚካሄደው ውጊያ ሚና ልትጫወት የሚችልበት ሁኔታ አለ። በአሸባሪነት ላይ በሚካሄደው ትግል በማንኛውም የዓለም ማዕዝናት ካሉት ሀገሮች ጋር ለመስራት ቁርጠኞች ነን። ዓላማው እስላማዊ መንግሥት ነኝ የሚለውን ኃይል በያለበት ለማዳከምና ብሎም ለማሸነፍ እንደሆነ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል ሲል የዕለት ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ስርጭታችንም ወደ ማገባደዱ ተቃርበናል። የማጠቃለያ ርዕሶቹን በጫጭሮ የዩናይትድ ስቴትስ ሶሪያ ውስጥ ራሱን የእስልምና መንግስት ብሎ በሚጠራው ቡድን ተዋጊዎች ላይ ሁለተኛ ዙሪያ አየር ጥቃት ማድረሷን ተከትሎ ፕሬዚደንት ባራክ ኦባማ የጽንፈኛውን ቡድን ተዋጊዎች ከውጊያው አምባ አሁን ብትወጡ ይሻላችኋል ያላችሁ እድል አሁን ነው ሲሉ አሳስበዋል። ፕሬዚደንቱ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ባደረጉት ንግግር በዓለም ዙሪያ የሚካሄዱት የሃይማኖት ልዩነትን መሰረት ያደረጉ ግጭቶች እንደ የእስልምና መንግስት ለመሳሰሉት ቡድኖች ተዋጊ የሚመለምሉበት ምቹ ሁኔታ ፈጥረዋል ሲሉም ወንጅለዋል። ይህ በዚህ እንዳለ ራሱን የእስልምና መንግስት ብሎ የሚጠራው ቡድን ግብረአበር የሆነ አልጄሪያ ውስጥ የሚንቀሳቀስ ነውጠኛ ቡድን በዚህ ሳምንት አንድ ፈረንሳዊ አንገቱን ቀልቼ ገድያለው ሲል ተናገረ። ካሊፌት ሶልጀርስ የካሊፌት ወታደሮች የሚባለው ቡድን የ ሃምሳ አምስት አመቱን ሃርቪ ጉርዴል የተባለውን ፈረንሳይ በኢራቅ በእስልምና መንግስት ተዋጊዎች ላይ በሚካሄደው የቦምብ ድብደባ በመሳተፏ ለመበቀል ስል እገለዋለሁ ብሎ መዛቱ የሚዘነጋ አይደለም። በአምስት መጽሄቶች እና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ የተሰደዱ ጋዜጠኞች ክሱ እንደማይመለከታቸው የኢትዮጵያ መንግስት አስታውቋል። ጋዜጠኞቹ ወደ አገር መመለስ ከፈለጉ በዚህ ክስ ምክንያት እንደማይጠቁ እንደማይጠየቁ ዋስትና እንደሚሰጥ ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚ ላይ አበቃ። ያስተናገድናችሁ አሉላ ከበደና ቆንጅት አየነን ከፕሮግራሙ አቀናባሪ ቴሌላይምባክና ከስርጭት መሀንዲሱ ጋር እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩትን ባልደረቦቻችን ጋር ሆነን በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራማችን፣ ከምሽቱ 3 ሰዓት ደግሞ በመደበኛው ፕሮግራም እንመለሳለን። አሁን የሚገኘው ስርጭት ይቀጥላል። በእኛ በኩል ሰላም። ደህና ደሩ። ደህና ደሩ።